ሐምሌ 15 2016፣ ቱርክ መሽቷል፣ ግን በጋ ነው። በዚያ ላይ የሸዋል ዒድ ማግስት በመሆኑም ኢስታንቡል፣ አንካራ፣ እስሜር፣ ቡርሳ ገና እንደሞቁ ነዋሪዎቻቸው እንደነቁ ነው። በየቤቱ የገባው አንድም እርስ በርሱ ያወጋል፣ አለያም ከየቴሌቪዥኑ ፊት ተገጭሯል። ሌላው በየካፌ ምግብ ቤቱ ያውካካል ወይም ለስለስ ያለውን የበጋ ምሽት አየር እየኮመኮመ በየአውራ ጎዳናው ያዘግማል አራት ሰዓት የኢስታንቡል ሰማይ ያንኮራኩር ያዘ ያንካራም ዝናብ ግን አልነበረም ሄሊኮፕተር እንጂ ለካም ያቺ ምሽት የወትሮ አልነበረችም ግን ለማሰቢያም ጊዜ የለም ወትሮም የተረበሸውን ሰማይ ሌላም ከባድ ድምፅ አደበላለቀው፣ ተዋጊ። የኢስታንቡል ሕዝብ የሰማውን ለማረጋገጥ ከያለበት ሲወጣ ትላልቅ አውራ ጎዳናዎች፣ ድልድዮች፣ የአታቱርክ አውሮፕላን ማረፊያ በጦር ሰራዊት ተከቧል፣ በከባድ የጭነት መኪኖች ተዘግተዋል። አንካራ ሰማዩን እየሰነጠቁ የሚከንፉ ጀቶች የታቀፉትን ቦምብ ሚሳኤል ከሀገሪቱ ምክር ቤት አዳራሽና ቤተ መንግስቱ ላይ ዘረገፉት። መፈንቅለ መንግስት ነው። ኢስታንቡል፣ የከተማይቱ ህዝብ ግልብጥ ብሎ መንገድ፣ ድልድይ፣ አውሮፕላን ማረፊያዎች ከከበቡት ወታደሮች ጋር የተናነቅ ገባ። የጦሩ አጸፋ ጥይት አገር አማን ነው ብለው እረፍት ላይ የነበሩት ፕሬዚደንት ጠይብ ኤርዶሃን በእርግጥ ድፍረት፣ ቁርጠኝነት፣ በህዝባቸው ላይ የመተማመን መንፈሳቸው ጨርሶ አልተለያቸውም። ለወትሮው ሺህ ከፊት ሺህ ከኋላ የሚያሰልፉት መሪ እጃቸው ላይ የተረፈቻቸው መሳሪያ ግን አንድ ነበረች፣ ተንቀሳቃሽ ስልክ መዘዟት ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር አገናኝተው የቪዲዮ መልእክቱን ያንቆረቁሩት ገቡ። የሀገሬ ህዝብ ወደ አደባባይና አውሮፕላን ማረፊያ ወጥተህ የጥቂት ቡድናትን መፈንቅለ መንግስት እንድትቃወም ጠይቃለሁ። ቱርክ የመሪውን መልእክት ሲሰማ የሱሌይማንያህ የኦትማን የአታቱርክ ጀግንነት እየሰበቀው ከታጠቁ ወታደሮች ጋር ሊጋፈጥ ግልብጥ ብሎ ተመመ። ወታደሩ ይተኩሳል፣ ሰው ይረግፋል። ህዝብ ግን አስከሬን እየተዘናገረ የወታደሩን ማንቁርት ያንቃል። ጎህ ሲቀድ ፍልሚያው በህዝብ ድል አድራጊነት ተደመደመ። መንግስት በመፈንቅለ መንግስቱ ሙከራው ዩናይትድ ስቴትስ የሚኖሩት መንፈሳዊ መሪ ፌቶላህ ጉለንን ለመወንጀል ጀንበር እስክትበርቅ አልጠበቀም። ንቅናቄው ኤርዶሃን የሚመሩት አካፔ የተሰኘው ፓርቲ ጥብቅ ተባባሪ ነበረ። ጠንካራ ትብብር መስርተው ነበረ። ሁለቱም ከፍተኛ ኃላፊነት አለባቸው። አሁን ግን የጉለን ሰዎች አታለሉን ይላሉ። የመንግስት ስልጣን ይዘው ስንቴ ነው የሚታለሉት? ይጠይቃሉ። የፖለቲካ ተንታኝ ሴዚ ግን ታኔሬኩሎ ሙከራው በሰዓታት ልዩነት ከሽፏል። መዘዙ ለዛሬም ተርፏል። ቅዳሜ ዓመቱ